አራት ተቃዋሚ የኦሮሞ ፖለቲካ ድርጅቶች ማኅተማቸውን ያሰፈሩበት ጽሑፋቸውን አሰራጭተዋል። የኦሮሞ ነጻነት አንድነት ግንባር ኦነ አግ የኦሮሞ ብሔራዊ ኮንግረስ ኦብኮ የኦሮሚያ ነጻነት ብሔራዊ ፓርቲ ኦነ ብፓ ተብለው ከሚጠሩት ከእነዚህ ተቃዋሚዎች ጋር ጽሁፋቸውን በጋራ ካሰራጩት አራተኛው የኦሮሞ አቦ ነጻነት ግንባር ኦአነግ ዋና ጸሐፊ ለሆኑት ለሻምበል አማን ኡስማን በበተኑት ጽሁፋቸው ላይ አነጋግሬያቸዋለሁ ዋናው ነጥብ የኦሮሞ ሕዝብ በአዲስ አበባ መብቱ አልተጠበቀለትም በሚል መነሻነት ነው። የኦሮሞ ሕዝብ በአዲስ አበባ ወይም በፍንፍኔ ላይ ያለውን የባለቤትነት መብት ሲነጠቅ ከዛ ጊዜ ጀምሮ ይሄንና ሌሎችንም የራሱን መብት በተለያየ መንገድ ለማስከበር በሰላም መንገድና በሌላ መንገድ የኦሮሞ ህዝብ ጥረት ሲያደርግ ኖረዋል። ከሞላ ጎደል ዛሬ ቢያንስ ኦሮሚያ የሚባል እንደ ክልል ታውቋል። ሌሎች መብቶችም እንዳሉ ሆኖ በተለይ በአሁኑ ጊዜ በጣም አነጋጋሪ ሆኖ እየተገኘ ያለው የኦሮሞ ህዝብ በፍንፍኔ ላይ ያለው የባለቤትነት ጉዳይ ነው። የባለቤትነት ጉዳይ ሲባል የተፈለገውን ቢያብራሩልኝ በማለት ላቀረብኩላቸው ጥያቄ፣ ይሄ የባለቤትነት ጉዳይ ታሪካዊ ነው። የኦሮሞ ህዝብና የፍንፍኔ ምድር ታሪካዊ ትስስር አላቸው። ይሄ ህዝብ በዚህ ምድር ላይ ነው ተፈጠረው። ከዚህ ምድር ነው ተፈናቀለው። በመሆኑም ችግሮች ሁሉ በሰላማዊ መንገድ በሚፈቱበት ጊዜ ይሄ ጥያቄ በሰላማዊ መንገድ የማይፈታበት ምንም ምክንያት የለም፣ የሚል እይታም ስላለ መሆንም ስለሚገባ ይህንን የኦሮሞን ህዝብ በፍንፍኔ ላይ ያለውን መብቱን ነው እየጠየቀ ያለው እና ይሄ መብት ባለ ሁኔታ በአግባቡ እንድመለስ ነው። ይሄ መብት መመለስ ማለት የማንም ኢትዮጵያዊ ዜጋ ወይም የማንም ግለሰብ ጥቅም የሚነካ አይደለም። ሌላ ችግር ይደርስባቸዋል ማለት አይደለም። የኦሮሞ ህዝብ መስተዳደሩ ለወደ ኦሮሞ ሲመለስ ማንኛውም ቀደም ሲል የነበሩ ሁኔታዎች በነበሩ ይቀጥላሉ ነው፣ ሌላ ነገር አለመሆኑ ነው። በዚህ ጉዳይ ላይ እንዲሁ ከፖለቲካ ተቃዋሚዎች ጎራ አስተሳሰብን ማስተናገድ በማስፈለጉ በመላው የኢትዮጵያ አንድነት ድርጅት በመያያድ በኩል ፕሬዚዳንቱ ዶክተር በዛብህ ደምስ የሚሉት አዲስ አበባም ሆነ ፊንፊኔ የኢትዮጵያ አንድ አካል ነው። የኢትዮጵያ አንድ አካል እንደመሆኑ መጠን ለኦሮሞ ብሔረሰብ ብቻ አዲስ የሰጠ አካል የለም። ማንኛውም ኢትዮጵያዊ አዲስ አበባን ወይንም አካባቢውንም ወይንም ኦሮሚያን ልክ እንደ አገሩ እንደ ኢትዮጵያ በእኩልነት ተከብሮ መኖር አለበት ብዬ ገምታለሁ። የተለየ ለኦሮሞዎች ፕሪቪሌጅ ወይንም የተለየ ፕላኔት ተፈጥሮ ኢትዮጵያ ውስጥ አዲስ አበባ ለኦሮሞ ብቻ ለኦሮሚያ የተሰጠች ስላልሆነ ማንኛውም ኢትዮጵያዊ በኢትዮጵያዊነቱ በዚህ አካባቢ መብቱ ተከብሮ በኢትዮጵያዊነት በእኩልነት ደረጃ ልዩነት መፈጠር አለበት ብዬ አልገምትም። ከሌላኛው ሰማያዊ ፖለቲካ ፓርቲ ፕሬዚዳንት አቶ የሺዋስ አሰፋ በበኩላቸው የሚሉት አላቸው። እንግዲህ አሁን የተያዘ ያለው እ እንደሚመስለኝ የመጀመሪያውን ትልቁን ጥያቄ ወደ ትንንሽ ጥያቄዎች የመቀየር ነው። አሁን የሚታየኝ ና የህዝቡ ትልቁ ዋናው ጥያቄ በመረጥነው እንተዳደር፣ የሀገራችን ባለቤት እንሁን፣ የመሬታችን ባለቤት እንሁን፣ የመብታችን ባለቤት እንሁን ነው፣ ትልቁ ጥያቄ። አሁን እየሸራረፉ የከበደ መብት ያየለ መብት እያሉ ጥያቄዎችን ዝቅ ማድረግ ነው የተያዘው እና አንዳንድ ደግሞ ፓርቲዎች ደግሞ ያንን ይዘው የህዝቡን ጥያቄ እርስ በርሱ የህዝቡ ጥያቄ ትልቅ ነው። በራሴ የመተዳደር ነው በመረጠው የመተዳደር ነው የአገር ባለቤት የመሆን ነው እንጂ እንደዚህ ሽረፍራፊ ጥያቄ አይደለም የህዝቡ ጥያቄ ሲጀመረ። ጌታቸው ተድላ ሀይሌ ጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ